أسرع الزتيقان ومن فسي كدو ومن فسي كدوس يمرحني بمدرسك ومن فسك كدوس ይምርሃኒ በምድረ ጽድቅ ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ በእንተ ስምከ እግዚኦ አሕይወኒ በእንተ ስምከ እግዚኦ አሄወኒ አሄወኒ በጽርቅከ ወአውጽእ አምንዳቤሃ ወአውጽእ አምንዳቤሃ ወአውጽእ ወውጽ እምንዳብሃ ለነፍስ